ትንቢተ ኤርምያስ ምዕራፍ ሃያ አንድ ከእግዚአብሔር ዘንድ ወደ ኤርምያስ የመጣ ቃል ይህ ነው። ይህም የሆነው ንጉሥ ሴዴቅያስ የባቢሎን ንጉሥ ናቡከደነፆር ይወጋናልና ስለ እኛ እባክህ እግዚአብሔርን ጠይቅ፣ ከእኛም ይመለስ ዘንድ ምናልባት እግዚአብሔር ከእኛ ጋር እንደ ታምራቱ ሁሉ ያደርግ ይሆናል ብሎ የመልኪያን ልጅ ፓስኮርንና ካህኑን የመዕሤያን ልጅ ሶፎንያስን ወደ ኤርምያስ በላከ ጊዜ ነው። ኤርምያስም እንዲህ አላቸው፣ ሴዴቅያስን እንዲህ በሉት፣ የእስራኤል አምላክ እግዚአብሔር እንዲህ ይላል፣ እነሆ የባቢሎንን ንጉሥ በቅጥርም ውጪ የከበቧችሁን ከለዳውያንን የምትወጉበትን በእጃችሁ ያለውን ዕቃ ጦራችሁን እመልሰዋለሁ፣ እነዚያንም ወደዚች ከተማ ውስጥ እሰበስባቸዋለሁ። እኔም በተዘረጋች እጅና በብርቱ ክንድ በቍጣና በመዓት በታላቅም መቅሰፍት እወጋችኋለሁ። በዚህችም ከተማ የሚኖሩትን ሁሉ ሰዎችንና እንስሶችን እመታለሁ፣ በጽኑም ቸነፈር ይሞታሉ። ከዚህም በኋላ ይላል እግዚአብሔር፣ የይሁዳን ንጉሥ ሴዴቅያስን ከቸነፈርና ከሰይፍ ከራብም በዚች ከተማ የቀሩትንም ባሪያዎቹንና ሕዝቡን በባቢሎን ንጉሥ በናቡከደነፆር እጅ በጠላቶቻቸውና ነፍሳቸውንም በሚሹት እጅ አሳልፌ እሰጣቸዋለሁ እርሱም በሰይፍ ስለት ይመታቸዋል አያዝንላቸውም አይራራላቸውም አይምራቸውም ስለዚህ ሕዝብ እንዲህ በል እግዚአብሔር እንዲህ ይላል እነሆ በፊታችሁ የሕይወትን መንገድና የሞትን መንገድ አድርጌአለሁ በዚች ከተማ ውስጥ የሚዘገይ በሰይፍና በራብ በቸነፈርም ይሞታል ወጥቶም ወደ ከበቧቸው ወደ ከለዳውያን የሚገባ ግን በሕይወት ይኖራል፣ ነፍሱም ምርኮ ትሆንለታለች። ለመልካም ሳይሆን ለክፉ ፊቴን በዚች ከተማ ላይ አድርጌአለሁና ለባቢሎን ንጉሥ እጅ ትሰጣለች፣ እርሱም በእሳት ያቃጥላታል። የይሁዳም ንጉሥ ቤት ሆይ የእግዚአብሔርን ቃል ስሙ። የዳዊት ቤት ሆይ እግዚአብሔር እንዲህ ይላል ስለ ሥራችሁ ክፋት ቊጣዬ እንደ እሳት እንዳይወጣና ማንም ሳያጠፋው እንዳይነድድ በማለዳ ፍርድን አድርጉ፣ የተበዘበዘውንም ከአስጨናቂው እጅ አድኑ። እነሆ በሸለቆ ውስጥ በሜዳ ላይም ባለው አምባ የምትቀመጪው ሆይ እኔ በአንቺ ላይ ነኝ። እናንተም በእኛ ላይ የሚወርድ ወይም ወደ መኖሪያችን የሚገባ ማን ነው የምትሉ ሆይ እኔ በእናንተ ላይ ነኝ። እንደ ሥራችሁም ፍሬ እቀጣችኋለሁ። በድሮዋም ውስጥ እሳትን አነዳለሁ። በዙሪያዋም ያለውን ሁሉ ይበላል።